በታንዛኒያ እስር ቤቶች የሚገኙ የኢትዮጵያ ዜጎችን እያስፈታ መሆኑን ዳሬ ሰላም ያለው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ታንጋ ከሚባለው የታንዛኒያ ግዛት ብቻ እስከ ነገ አርብ ከ280 በላይ ኢትዮጵያውያን ተፈተው ወደ ሀገራቸው ይመለሳሉ ሲል አስታውቋል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ ይዟል። በተለያዩ ጊዜያት በህገወጥ መንገድ ታንዛኒያ የገቡ የኢትዮጵያ ፍልሰተኞች ከእስር ማስፈታት መጀመሩን ዳሬ ሰላም ያለው የኢትዮጵያ ኤምባሲ አስታወቀ። በኤምባሲው ሚኒስትር ካውንስለር የሆኑት አቶ ቴዎድሮስ ግርማ ታንጋ ከሚባለው የታንዛኒያ ግዛት ብቻ ከሁለት መቶ ሰማኒያ በላይ ኢትዮጵያን መፈታታቸውን አስታውቀዋል። ታንዛኒያ ታንጋ የሚባል ግዛት ላይ ማወይኔ የሚባል እስር ቤት አለ። እዛ ውስጥ በእስር ላይ የነበሩ ከሁለት መቶ ሰማኒያ አምስት የሚሆኑ ኢትዮጵያውያኖች ነበሩ። ኦልሞስት ላለፉት ሶስት አመት እስር ላይ ቆይተዋል። የእስር ጊዜያቸውን አጠናቀው ለወራት በእስር ቤት ስለመቆየት ተገደው ነበር የቆዩት ስላተለቀቁና ወደ አገር መመለስ ስላልቻሉ ከዛ ኤምባሲያችን ኢትዮጵያ መንግስት ጉዳዩ ከሚመለከታቸው አካላትን በማስተባበር የአውሮፕላን ቲኬት ተቆርጦላቸው ጋር ወደ ዳረሰላም ተጉዘው ከዳረሰላም ሰላም እንደገና ወደ አዲስ አበባ እንዲመለሱ የማጠቅስ እየተሰራ ነው ያለው። እስካሁን ድረስ ዛሬን ሳይጨምር ዛሬ ሌሊት የሚጓዙ አሉ። አርባ አራት ሰዎች እነሱን ሳይጨምር ኦልሞስት ሁለት መቶ ሰዎች ወደ ኢትዮጵያ ተመልሰዋል። ቀሪዎቹን ሰማኒያ አምስት ሰዎች ዛሬና ነገ ዛሬ አርባ አራት ነገ አርባ አንድ ሰዎች ወደ ኢትዮጵያ ይመለሳሉ። ስለዚህ ታጋ ከሚባለው ግዛት ከአንድ ቦታ ሁለት መቶ ሰማኒያ አምስት ሰዎች ወደ ኢትዮጵያ ይመለሳሉ ማለት ነው እስከ አርብ ጠዋት ድረስ። ታንዛኒያ ያለው የኢትዮጵያ ኤምባሲ በቅርቡ በሀገሪቱ ከሁለት ሺህ በላይ ኢትዮጵያውያን በእስር እንደሚገኙ አሳውቆ የነበረ ሲሆን አቶ ቴዎድሮስ ግን አሁንም ትክክለኛውን አሀዝ ለማወቅ ኤምባሲው አሳሳሌ ጀምር መሆኑን ገልጸዋል። ከታንዛኒያ ታንጋ ግዛት የተፈቱት ኢትዮጵያውያንም ጤንነታቸው በመልካም ሁኔታ ላይ እንዳለ ገልጸው ነገር ግን በእስር ጊዜያቸው በርካታ ችግር ውስጥ ያለፉ መሆናቸውን ተናግረዋል። በቀጣይም በዋና ከተማ ዳሬሰላም አካባቢ ባሉ እስር ቤቶች ያሉ ኢትዮጵያውያንን አስፈትተው ወደ አገር የመመለስ ስራ ይከናወናል ብለዋል አቶ ቴድሮስ። በቀጣዮቹ አንድ ሳምንት ነገሮች በእኛ ቅል ይሄዱልን። ምክንያቱም ሌሎች ባለድርሻ ሰርቶ የታንዛኒያ መንግስት የእስር ቤት ኃላፊዎች ጋር ቅል የሚሰራ ስራ ነው። እነሱ ጋር ያለው በያዝነው ቅል መሰረት የሚሄድልን ከሆነ በአንድ ሳምንት ጊዜ ውስጥ ተጨማሪ ሁለት ቦታ ውስጥ ሰዎችን ከዳሬሰላም ከተማ ኡኮንጋ እና ስጌራ የሚባሉ እስር ቤቶች አሉ። ኡኮንጋ የሚባለው ብሬዚል ላይ ወደ ሰባ አምስት ሰዎች አሉ። ሰጌራ የሚባለው ቦታ ላይ ወደ አንድ መቶ ሰባ አካባቢ የሚሆኑ ሌሎች እስረኞች አሉ። እነኚህን ክሊር ለማድረግ እየሰራ ነው። በተጨማሪ አንድ ሳምንት ባለው ጊዜ ውስጥ ይወጣሉ የሚል ቅና ያለን አቶ ቴዎድሮስ አሁንም ከእስር ተፈትተው ወደ ሀገር እየተመለሱ ያሉት ኢትዮጵያውያን ወደፊት ሁለተኛ እንዳይሰደዱ ኤምባሲው ምን አደረገ የሚል ጥያቄም ተጠይቀዋል። እንግዲህ አሁን ዝም ብለናል የለቀቅናቸው ያለ ነው። እስረኞቹ ከተፈቱ በኋላ ሰፊ ጊዜ ወስደን የማስተማር ስራ ግንዛቤ የመፍጠር ስራ ሰፊ ውይይት ይደረጋል። እንግዲህ በኤምባሲው ደረጃ የምናደርጋቸው ውይይቶች አሉ። እዛ ላይ እንግዲህ ተጨባጭ ነገሮች አንስተን ልናስረዳቸው እየሞከርን ነው። አሁን ለየት ባለመልኩ አሁን እየገቡ ያሉት ህጋዊ በሆነ መልኩ አሻራ ሰጥተው፣ ፎቶግራፍ ተነስተው እንግዲህ በእንደማንኛውም በቀፍ ተጓዥ በአውሮፕላን ስለሆነ የሚጓዙት ይህን አሟልቶ ነው ያልኩትና አሻራ ሲሰጡ ይመዘገባል። በታንዛኒያ መንግስት በኢሚግሬሽን አውቶሪቲ እራሳቸው ይመዘገባል ማለት ነው፣ ይቀመጣል። በቀጣይ ይህ ነገር ደግሞ ከመጡ በይበለጠ እንደሚከፉባቸው ነው። የታንዛኒያ መንግስት ጋር የተሰጠን መረጃም ይህንን እያስረዳናቸው ነው። ስለዚህ የራሳቸውን መጉዳት ውስጥ እንደሚገቡ እየነገርናቸው ነው። ይህን እያዩ ይመለሳሉ ብለን እነሱ አብዛኞቹ ደግሞ በጣም ተቀጥተዋል፣ ገብተዋል። ሶስት ዓመት ሙሉ እስር ቤት ሲቆዩ የጉልበት ስራ፣ የሰው ቤት ህንጻ ሲገነቡ፣ የሰው ማሳ ሲያርሱ፣ ለሰው ውሃ ሲቀዱ በጭንቅላታቸው፣ ለየፖሊስ ኦፊሰሮች ውሃ ሲቀዱ ነው የቆዩት። ለመኖሪያ ቤታቸው ለምናቸው እና በቀን ሀያ አራት ሰዓት ውስጥ አንድ ምግብ አንድ ምግብ እየተመገቡ ነው የቆዩት። ትልቅ ቅጣት ነው። እንደውም መደረጆች ነው እነሱ በህይወት ተረፉ እንጂ፣ በርካቶች ሞተዋል። ከእነሱ ጋር የመጡ በመንገድ ላይ ባህር ላይ ሰምተው ይቀሯሉ። በኮንቴነር ውስጥ አገታፉ ነው የሞተ አለ። ተለያየ መንገድ ይወቱ ያለፈ አለ። ተርቦ መንገድ ላይ ወድቆ ይቀራል እና ይሄን ነገረ ናቸዋል። እነሱም በጣም ትምህርት እንደወሰዱበት ነው በጌታቸው የሚናገሩት። ህገ ወጥ ሰዎችን ዝውውር ለመግታት ኢትዮጵያ የኬንያና የታንዛኒያ ኢሚግሬሽን ኃላፊዎች በቅርቡ ከዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ጋር በመተባበር ውይይት እንደሚያደርጉም አቶ ቴዎድሮስ ተናግረዋል። ፍልሰተኞቹን ወደ አገር የመመለስን ወጪ የሸፈነው የኢትዮጵያ መንግሥት ነው። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።